የጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ የፖለቲካ ተንታኞች እንዴት ይመለከቱታል ብለን ለማነጋገር ከትላንት ጀምሮ ቀጠሮ የሰጡን ምሁራን ስልክ ባለማንሳት፣ አንዳንዶቹ ደግሞ ለዛሬ ይለፈኝ በማለት ትብብራቸውን ነፍገውናል። በመግለጫው ዙሪያ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ረዳት ፕሮፌሰር የማነ ዘርአይ ተከታይን ብለዋል። እንግዲህ የአገር መሪ በእንደዚህ አይነት ሁኔታዎች መግለጫ መስጠቱ የተለመደ ነው፣ ጥሩ ነው ተብሎ ነው የሚወሰደው። ግን እርሳቸው መግለጫ የሰጡባቸው ፖይንቶች ላይ ችግሩን በመፍታትና ባለመፍታት ላይ ያለው አስተዋጽኦ አንጻር ሆነን ስናየው ግን ችግሩ አሁን ያለበትን የሚፈታ ሳይሆን የሚያባብስ ነው የሚል ሀሳብ ነው እያለኝ ምክንያቱም እንትን ላይ ነው የሄደው። እንዴት አድርገን አብረን እይፈታ በሚሉ ሚሶች ላይ ሳይሆን ማስፈራራት የበዛበት አድርጌ ስጃ አለሁ። ማስፈራራት በሶስት ነገሮች የሀይል ብቻ ሳይሆን ጨለንተኛ አድርጎ ማየት፣ አንደኛ የነበረው ያ የኮሮና ነገር ካለን ስራ መስራት እንችላለን ወይስ አንችልም የሚለውን ጨለንተኛ አድርጎ መውሰድ፣ ሌላኛው ማስፈራሪያ የነበረው የአገር ወረራ ላይ ነን የሚለው የአገር ወረራ ላይ ሆነን እያለን ቤት የሚል የተነሳ ና ሁለተኛ ጊዜ ስተመቸ የአገር ወረራ የምትለው ቃል የአገር ወረዳ አስፈሪ ነው፣ እንደምናውቀው ሾክ የሚፈጥር ነው። ግን ደግሞ የአገር ወረዳ ሁለተኛ ጊዜ ሲያነሱ ዝርዝር ነገሩን አልተናገሩም። ማን ነው ሊረ ያለ በየት በኩል በምን መጠን እንዴት ነው የምንከላከለው? እንደ መንግስት ምን ውሳኔ እየወሰን ነው? ፓርላማ አወረራውን ለመመቀጥ ምን ወስኗል? የሚሉት ነገር የለም። ስፔኩሌሽንስ ናቸው ያሉት። ሶስተኛ የድርድር ሀሳብን ሲያስቀምጡ ሽግግር መንግስት እናደርጋለን ሳንቲሚቲ አርፋችሁ ተቀመጡ የሚል መንገድ ሲያስቀምጡ እናቶችና ህፃናትን ወደ ችግር እናሳስገቡ ብለው ያስቀምጡበት ግ ነው ጦርነት ተፈላጊ አይደለም ትክክል ነው እዛ ሀሳብ ነው። ግን ደግሞ በማስፈራሪያ መንገድ የመጣበት ማስፈራሪያ መልክ የመጣበት መንገድ ሾክ የሚፈጥረው ነገር ሊያስከትል ይችላል። በሀገሪቱ የተፈጠረው የምርጫ ቀውስ የፖለቲካ ፓርቲዎች ከመንግስት ጋር የሚወያዩበት እድል መፈጠር እንዳለበት የገለጹት ረዳት ፕሮፌሰር የማነዝራይ የክልል መንግስታትም ተሳትፏቸው ማጠናከር አለባቸው ብለዋል። አያይዞም ያለልበት ችግርም ከዚህ በላይ ውይይት ለህጎች መሰረት አድርጎ ስርአት ለያዘ መልኩ ነገሮች መፍታት የሚያስፈልግበት ጊዜ ነው ያለ ነው ጥሩ ትምህርት ጥሩ ኤክስፐራንስ አድርጎ መወሰድ የሌለበት ስለሆነ አይ ቲንክ ገዢው ፓርቲ የገዢው ፓርቲ መሪዎችም ይሄንም እንደገና መልሰው ሊያስቡበት፣ ሁሉም ፖለቲካዊ ተዋናይም በዚህ መልኩ እንደዚሁ ረጋ ማለት አለበት። ክልሎችም በዚህ መልኩ ክልሎች ላይ ያሉ ኃላፊዎች የኔ የሚለው ሳይሆን እንዴት አድርገን አሁን የገጠመንን የኮሮና ቫይረስ ችግር እንዴት አድርገን እናልፈዋለን አጠቃላይ የፖለቲካ ስርዓታችንን እንዴት እናስተካከላለን የሚሉበትን ሁኔታ ማመቻቸት አለባቸው ብዬ ማስ ነው። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም